sport. ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በኢትዮጵያ ፕሪምየር ሊግ መሪው ቅዱስ ጊዮርጊስ በወላይታ ዲቻ ተሸንፏል። የማንቸስተር ሲቲው ሰርጂዮ አጉዌሮ በእንግሊዝ ፕሪምየር ሊግ በተከታታይ ሄትሪክ በመስራት ክብር ወሰን ሊሰብር ተቃርቧል። ክብር ወሰኑ በቀድሞ የእንግሊዝ ብሔራዊ ቡድንና የኒውካስል አጥቂ አላን ሺረር በብቸኝነት ነበር ተይዞ የቆየውም። በማንቸስተር ሲቲ ብርቱ ቅጣት የተፈጸመበት ቼልሲ አሰልጣኝና አምበል ደጋፊዎቻቸውን ይቅርታ ጠይቋል። በቡንደስሊጋው ቦሩሲያ ዶርትሙንድ ነጥብ መ ጣሉ ባየር ሚንሽን የነጥብ ልዩነቱን ማጥበብ አስችሎታል። በጣሊያን ሴሪያ ክሪስቲያኖ ሮናልዶ ለጁቬንቱስ ሀያኛ ግቡን አስቆጥሯል። አብራችን ቆዩ። በኢትዮጵያ ፕሪምየር ሊግ አስራ አምስተኛ ዙር ውድድር ወደ ወላይታ ሶዶ አቅንቶ የነበረው መሪው ቅዱስ ጊዮርጊስ በወላይታ ዲቻ ሁለት ለዜሮ ተሸንፏል። ከዘጠኝ ተከታታይ ጨዋታ በኋላ መሪው ቅዱስ ጊዮርጊስን ማሸነፍ የቻለው ወላይታ ዲቻ በደረጃ ሰንጠረዡ አስረኛ ደረጃ ላይ ይገኛል። ለትናንቱ ጨዋታ ድል የወላይታ ዲቻ ደጋፊዎች አስተዋጽኦም ከፍተኛ ነበርም። primeiro League. በእንግሊዝ ፕሪምየር ሊግ የነጥብ ልዩነታቸው የጠበበው ማንቸስተር ሲቲና ሊቨርፑል በደረጃ ሰንጠረዡ አንደኛነትን እየተቀያየሩ ነው። ባለፈው ሳምንት አንደኛ ደረጃውን ይዞ የነበረው ማንቸስተር ሲቲ ተስተካካይ ጨዋታውን ባደረገው ሊቨርፑል መሪነቱን ተነጥቆ ነበር። በሳምንቱ መጨረሻ ላይ ማንቸስተር ሲቲ ዳግም መሪነቱን ተረክቧል። በእርግጥ ሊቨርፑል አንድ ተስተካካይ ጨዋታ ቢቀረው ማለት ነው። በትናንትናው ጨዋታ በማንቸስተር ሲቲ ስድስት ለዜሮ የተንኮታኮተው ቼልሲ አሰልጣኝና አምበል ለውድቀታ ቸው ደጋፊዎቻቸውን ይቅርታ ጠይቋል። አሰልጣኝ ማውሪትሲዮ ሳሪና አምበሉ ሴዛር ከ28 ዓመታት ወዲህ ከባዱ ሽንፈት ለገጠመው ቡድናቸው ደጋፊዎች ይቅርታ ብሏል። ቸልሲን ለሶስት ዓመት ለማሰልጠን ከመጡ ስምንት ወር የሆናቸው ጣሊያናዊው አሰልጣኝ በትናንቱ አሳፋሪ ሽንፈት ከስታንፎርድ ብሪጅ መባረር ያሰጋቸው እንደሆን ተጠይቋል። ያን አላውቅም እሱን ክለቡን መጠየቅ ነው ብሏል። ትናንት ጨዋታው በተጀመረ በ25 ደቂቃዎች ብቻ ቸልሲ አራት ግቦችን ማስተናገዱ አሰልጣኙን ስጋት ውስጥ ከቷቸዋል። በእርግጥ አሰልጣኝ ማውሪሲዮ ሳሪ በቸልሲ አሰልጣኝነት ዘመናቸው የመጀመሪያዎቹ ወራት አመርቂ ነበሩም። እስካለፈው ህዳር ወር ድረስ በሊጉ አምስት ተከታታይ ጨዋታዎችን በማሸነፍ በቡድኑ ተስፋ ዘርተው የነበሩት አሰልጣኝ ማውሪሲዮ ሳሪ የትናንቱ የማንቸስተር ሲቲ 6 ለ0 ሽንፈት አጣብቅኝ ውስጥ አስገብቷል። ተሰጥቷቸዋል ቸልሲ ትናንት የገጠመው ሽንፈት በፕሪምየር ሊጉ ያለፉት አራት ግጥሚያዎች ሶስተኛው ነበርን። ከዚህ ቀደም በአርሰናል ሁለት ለዜሮ ከታችኛው ዲቪዚዮን ካደገ ሶስት ዓመታት ብቻ ባስቆጠረው በርመስ ቡድን አራት ለዜሮ ከባድ ሽንፈት ገጥሞት ነበር። የትናንቱን ሽንፈት የከፋ ያደረገው በረዥም ጊዜያት ተፎካካሪው ማንቸስተር ሲቲ ስድስት ግቦች ሲቆጠሩበት ለማስተዛዘኛ እንኳን አንዲት ግብ ማግባት አለመቻሉ ነበር። ቸልሲ በትናንትናው ሽንፈት በደረጃ ሰንጠረዡ ወደ ስድስተኛ ዝ ዝቅ ብሏል። አርሰናል በተመሳሳይ ሃምሳ ነጥብ ሆኖም በግብ ክፍያ አምስተኛ ደረጃ ይዟል። ማንቸስተር ዩናይትድ ከቼልሲና አርሰናል በአንድ ነጥብ በልጦ ደረጃው አራተኛ ነው። ትናንት ሌስተር ሲቲ ላይ የሶስት ለአንድ ድል የቀናው ቶትናም ሆትስፐር ስድሳ ነጥብ ይዞ ሶስተኛ ደረጃ ላይ ፊጥ ብሏል። ትናንት በግብ የተንበሸበሸው ማንቸስተር ሲቲ አንድ ተስተካካይ ጨዋታ ከሚቀረው ሊቨርፑል እኩል ነጥብ ይዞ በግብ ክፍያ ልዩነት የደረጃ ሰንጠረዡ መሪ መሆን ችሏል። አርጀንቲናዊው አጥቂ ሰርጂዮ አጉሮም፣ ከትናንቱ ስድስት ግቦች ሦስቱን በመቋደስ ሄትሪክ ሰርቷል። ያም ብቻ አይደለም። ላለፉት 14 ዓመታት በእንግሊዝ ፕሪምየር ሊግ በርካታ ሄትሪኮችን በመስራት ክብረወሰን ይዞ የቆየው የኒውካስሉ አጥቂ አለን ሺረር ላይ ደርሶበታል። የሰርጂው የትናንትና ሶስት ግቦች በፕሪምየር ሊጉ 11ኛ ሄትሪክ ተብለው ተመዝግቧል። ገና በርካታ ጨዋታዎች ስለሚቀሩ ሰርጂዮ አጉዌሮ የአለን ሺረርን ክብረ ወሰን የመስበረ እድሉ ሰፊ ነው። እስካሁን ድረስ በፕሪምየር ሊግ በርካታ ሄትሪኮችን በመስራት የቀድሞ የእንግሊዝ ብሔራዊ ቡድንና የሊቨርፑል አጥቂ ሮቢ ፎለር ሶስተኛ ደረጃ ላይ ይገኛል። በጨዋታ ዘመኑ ለዘጠኝ ጊዜያት ሄትሪክ ሰርቷል። ቲየሪ ኦንድሪ ሄሪኬን፣ ኬን ኦውንና ዋይኔ ሩኒ እያንዳንዳቸው ስምንት ሄትሪክ በመስራት ይከተላሉ። ባለፈው ጨዋታ ብሮሜስን ሶስት ለዜሮ ያሸነፈው ሊቨርፑል ተስተካካይ ጨዋታውን የሚያከናውነው በጊዜያዊ አሰልጣኙ መመራከ ከጀመረበት ጊዜ አንስቶ ድንቅ መሻሻል ካሳየው ማንቸስተር ዩናይትድ ጋር ነው። ማንቸስተር ዩናይትድ ቅዳሜ ዕለት ፉላምን 3 ለ0 ሲያሸንፍ በኖርዌያዊው ጊዜያዊ አሰልጣኝ ኦሌ ጉነር ሶልካየር አመራር በተከታታይ ካደረጋቸው 11 ግጥሚያዎች አስረኛ ድሉ ሆኖ ተመዝግቦለታል። ባለፉት 11 ጨዋታዎች የተመዘገቡት ድሎች በነገው የሻምፒዮንስ ሊግ ግጥሚያም የሚደገም ከሆነ የ45 ዓመቱ ጎልማሳ ኖርዌያዊ አሰልጣኝ የማንቸስተር ዩናይትድ የቀድሞ አሰልጣኝ ሆዜ ሞሪኞን ቦታ ሙሉ ለሙሉ የመረከብ እድላቸው ይሰፋል። የቀድሞ የሪያል ማድሪድ እና የማንቸስተር ዩናይትድ አሰልጣኝ ሆዜ ሞሪኞ ለማንቸስተር ዩናይትድ ውድቀት ተጠያቂ በመሆን ከቡድኑ ከተሰናበቱ ወዲህ አዲስ ስራ አግኝቷል። በሩሲያ መንግስት በጀት በሚተዳደረው ሩሲያ ዛሬ በምጻሩ አርቲ ለተሰኘው የቴሌቪዥን ጣቢያ የስፖርት ተንታኝ ባለሙያ ሆነው እንደሚያገለግሉ በማስታወቂያ ገልጧል። ሴሪያ ጁቬንቱስ በጣሊያን ሴሪያ በመሪነቱ እየገሰገሰ ነው አጥቂው ክርስቲያኖ ሮናልዶ ለቡድኑ ሀያኛ ግቡን ባስቆጠረበት በትናንቱ ድሉ ጁቬንቱስ በደረጃ ሰንጠረዡ የነጥብ ልዩነቱን 11 አድርሶታል 52 ነጥብ ያለው ናፖሊ ከተሏል። የሶስተኛ ደረጃውን በ43 ነጥብ ኢንተር ሚላን ተቆጣጥሯል ቡንደስሊጋ በጀርመን ቡንደስሊጋ ትናንት ቬርደር ብሬመን አውስቡርግን አራት ለዜሮ ሲረታ፣ ፎርቱና ሽቱትጋርትን ሶስት ለዜሮ አሸንፏል። ሻልከ በባየር ሚንሽን ቅዳሜ ዕለት ሶስት ለአንድ ተሸንፏል። ረቡዕ የሻምፒዮንስ ሊግ ፍልሚያ የሚጠብቀው ቦሩሲያ ዶርትሙንድ 50 ነጥብ ይዞ የደረጃ ሰንጠረዡን እየመራ ነው። ባየር ሚንሽን 45 ነጥብ ሰብስቦ ይከተላል። ቦሩሲያ ሚንሽን ግላድባ ከባየር ሚንሽን በሁለት ነጥብ ብቻ ነው የሚበልጠው። ሻምፒዮንስ ሊግ ነገና ከነገ በስቲያ ለሻምፒዮንስ ሊግ ስምንት ጨዋታዎች ይከናወናሉ። በነገ ዕለት ምሽት የእንግሊዙ ማንቸስተር ዩናይትድ በሜዳው ኦልትራፎርድ የፈረንሳዩ ፓሪ ሰን ጀርሜንን ያስተናግዳል። በተመሳሳይ ሰዓት የፖርቹጋሉ ፖርቶ የጣሊያኑ ሮማን ለመፋለም ወደ ስታዲዮ ኦሎምፒኮ ስታዲየም ያቀናል። ከነገ በስቲያ ደግሞ የጀርመኖቹ ቦሩሲያ ዶርትሙንድ፣ ባየር ሚንሽንና ሻልከ ከእንግሊዞቹ ቶትናም ሆትስፐር፣ ሊቨርፑልና ማንቸስተር ሲቲ ጋር ይፋለማሉ። የስፔኖቹ አያክስ አምስተርዳምና ሪያል ማድሪድ የሚያደርጉት የረቡ ጨዋታም የሚጠበቅ ነው። የስፔኑ ባርሴሎና ከፈረንሳዩ ሊዮን እንዲሁም ሌላኛው የስፔን ኃያል አትሌቲኮ ማድሪድ ከጣሊያኑ ጁቬንቱስ ጋር ከነገ በስቲያ ጨዋታቸውን ያከናውናሉ። አትሌቲክስ ትናንት ሰሜናዊ ፈረንሳይ ዋደ ካሌ ሊቪን ውስጥ በተከናወነ የሩጫ ውድድር አትሌት ገንዘቤ ዲባባ በ1000 ሜትር ፉክክር አሸናፊ ሆናለች። እንደተጠበቀው ግን ክብረ ወሰን ሳትሰብር ቀርታለች። የሁለት ደቂቃ ከ30 ነጥብ 94 ሰከንድ ክብረ ወሰኑ ከጎርጎሪዮስ አቆጣጠር 1999 አንስቶ በማሪያ ሙቶላ እንደተያዘ ነው። በ800 ሜትር የሩጫ ፉክክርም በዚህ ውድድር ሀብታም አለሙ ድል አስመዝግባለች። በሌላ የአትሌቲክስ ሩጫ ዜና 36ተኛው የጃን ሜዳ ኢንተርናሽናል አገር አቋራጭ የአትሌቲክስ ሻምፒዮና ትናንት በአዲስ አበባ ተካሂዷል። በውድድሩ በርካታ ተመልካቾች በጃን ሜዳ የታደሙ ሲሆን ከጎረቤት ሀገራት የመጡ አትሌቶችም ተካፍሏል። አድማጮች፣ የስፖርት ጥንቅራችን ብዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።